ከማህበረሰብ ለማህበረሰብ በቀዳሚው ክፍለ ዝግጅታችን ዳንኤል አለማር እንደምን የትውልድ ሀገሩን ኢትዮጵያን ከነ ቤተሰቦቹ ለቆ ለጎረቤት ሀገር ኬንያ የስደት ሕይወት እንደተዳረገና ሲልም የስር ሕይወቱን አክሎ ፈተናዎችን ተቋቁሞ መኖር እንደቻለ አውግቶናል። ወደ ቀጣዩና የመቋጫ ክፍለ ዝግጅታችን የተሸጋገርነው በሀገረ አውስትሬሊያ የኑሮ ጅማሮ ነው። አውስትራሊያ እንደመጣው የነበረው በጣም ከባድ ጊዜ ነበር። ለእኔ ሁሉም ሰው የሚሰማው ስሜት ነው። በእርግጥ አዲስ ሀገር ሲመጣ ብዙ ነገሩ አዲስ ነው። እንግዲህ የቋንቋውም፣ የሀገሪቱም ሲስተም እና ብዙ ነገሮች አሉና በዛን ጊዜ ውስጥ እንዴት ነው ይሄንን እኔ አዳብት ማረገው የሚለው ነገር ነበር እና እዚህ ደግሞ ያው የራሴ የምለው ሰው አልነበረኝም። በተቻለ መጠን ሁሉም ነገር ራሴን ነው ለማቋቋም የሞከርኩትና በዛን ጊዜ የነበረው ውጣውረድ በጣም ከባድ ነበሩ። ስራ እንግዲህ ያው የላንጉች እንትን ነበረን። አምስት መቶ አስር ሰአቱን እሱን ማር ነበር። ጎን ለጎን ደግሞ ወይም ረዳው ቤተሰቦቼ የቀሩት ወንድሞቼ ኬንያ ነበሩ። እነሱ ማሳብ ነበረብኝና እነሱም መርዳት ስላለብኝ ስራ መፈለግ ነበረብኝ። ያረፍኩትን ቦታ ወደ ክላይተን ነበር መጀመሪያ። ከዛ አበሻ ወደም አለበት ቦታ መሄድ አለብኝ ብዬ እዚህ መጣው ወደ ፉት ስክሬ እዛ አካባቢ ብዙ ሰው እንደ አጋጣሚ ተዋወቅኩኝ። እንዲሁም በቸርችም ብዙ ሰው አወቅኩኝ። ከዛ ብዙ ሰው ወንድሞች ረዱኝ። በምንም የማላቃቸው ማንተዋወቅ ጀስ በኢትዮጵያዊነቴ ብቻ ስራም እየፈለጉልኝ ብዙ ነገር ያደረጉልኝ ወንድሞች አሉና ለእነሱም በጣም ለዚህ እንድደርስ ብዙ የረዱኝ ወንድሞች አሉኝ እግዚአብሔር ይሰጠኝ። ከዛስ የህይወት ለውጥህ ከአንዱ ምዕራፍ ወደ አንዱ ምዕራፍ እንደምን የተሸጋገረ መጣ እስካሁን እስካለበት የጎጆ ካፌ ድረስ? በዚህ ሁሉ ቅድም ያልኩ ስራ ገባሁኝ። ስራ ስገባ መጀመሪያ ስራ አፕላይ ሳረግ የነበርኩት ክላይተን ነበር። ስራው ደግሞ የተገኘው ላብርተን ነበር። ችክን ፋክተሪ ነበር እና በወቅቱ ድራይቭ ስለማላረግም እንግዲህ በትሬን እጠቀማለሁ ብዬ ነው ያንን ስራም የወሰድኩት። እንደ አጋጣሚ ኢንተርቪው አደረጉኝ። እንግዲህ ስራውም ሰጥተንሃል ብለው ደወሉልኝ። ይሄ በመጣሁበት በሶስትና በአራት ወር ውስጥ ጊዜ የሆነ ነገር ነው እና ከዛ ሳየው ሰአቱ የሰጡኝ ስሪ ኦክሎክ ጠዋት ነው። እና በዛን ሰአት እንግዲህ ትሬንም ምንም የለም። ምንድን ነው ማድረገው? ዬ የነበርኩበትም ከሰው ጋር ተከራይቼ ነበር ከአንድ ሰው ጋር የኖርኩት እና ሰውየውን በአጋጣሚ ቤት በቃ ርቆኛል ብሎ ትቶ ሄደ እና ቤቱም በእኔ ስም ነበር የተከራየ ነው እና ከዛም ሙሉ ኃላፊነቱ እኔ ላይ ሲወድቅብኝ እንግዲህ የቤት ክራዊም ከፍለውም ሾርቴጅ መጣብኝ እና በቃ ምንድን ነው ማድርገው የሚለው ነገር ግዴታ ስራ መግባት አለብኝ የሚለው ነገር ነበር። ና ከዛ ስራውን አገኘውኝ እንዳልኩ ከዛ በቃ ወደ ፉት ስክሬ ልጠጋ ና እዛ ከሄድኩ በኋላ መቼም ስራው ቦታ አይርቅም፣ ከዛ በታክሲም ቢሆን ሄዳለው ብዬ እንደዛ ነገር ሳረግ አንድ ወንድም አገኘሁት እንደዚሁ የተዋወቅኩት እና ተክሌ ይባላል ከዛ እሱ በቃ ኔጋ የት ነው ስራ ገባ ወይ የሆነ ሻንጣ ነገር ምናምን ይዞ ጀመርክ እንዴ ስራ ምናምን ሲለኝ አይ ዛሬ ማታ የሚጀምር ስራ አለ እና እንደዚህ እንደዚህ ስለው እሱ መስሪያ ቤቱ ያውቋል እንደ አጋጣሚ ይዘው ነበር የሚሰራው ከዛ ቤት ወሰደኝ ቤቱ አሳደረኝ ይህም ለስራው የሚያስፈልገው ነገር ሁሉ አደረገልኝ እንግዲህ ለሁለት ሳምንት አንድ ሲንግል አልጋ ላይ አንድ ላይ ተኝተን በእንደዚህ የረዳኝ ወንድም ነው እሱን በጣም ላመሰግን ወዳለሁ እንዲሁም ደግሞ ሌሎች ወንድሞች ነበሩ አንድ መስፍን የሚባል እና እሱም ሌሊቱ እየመጣ በመኪና ፒክ ያደረገኝ ነበር ስራው ቦታ በሌሊት እንግዲህ ስሪ ኦክሎክ ለመጀመር እኔ ጋ ወደ ሁለት ተኩል ይመጣል እና እሱም ይህንን እስክ መቋቋም ድረስ እሱም የረዳኝ አንድ ወንድሜ ነው በእንደዚህ ሁኔታ ሆንኩና ስራው ላይ በጣም ጥሩ ስራ አገኘሁኝ እዛ ጥሩ ስራ ያለበትም ቦታ በጣም ጥሩ ስራ ነበር። እዛም በእግዚአብሔር ሞገስ ሰጥቶኝ ነበር በዛ መስሪያ ቤት እና በወቅቱ ጥሩ ብር አገኝ ነበር። አለቃይም ጥሩ ትሰጠኝ ነበር ስራ እና በዛ ተቋቋምኩኝ። ከዛ ወደ ሰባት አመት የሚሆን እዛ መስሪያ ቤት በያዳች ግን ፓውቸሪ እዛ ሰራሁኝ ለሰባት አመት ያህል። ከዛ ሁሌም እዛ እየሰራው የራሴ ቢዝነስ መች ነው የምጀምረው? ውስጤ የነበረው የራሴን ነገር ለመጀመር ነበር ና ውስጤ አልነበረም እዛ እና ምንድን ነው ማድርገው ብዬ ብዙ ጥር ነበር ና እግዚአብሔር ረቶኝ ወደ አንድ አመት ባልሞላ ውስጥ ኦሬዲ እዛው እየሰራው ቤት ገዝቼ ነበር። ቱ ታውዘንድ ፋይቭ ላይ ቤት ገዛሁኝ። ከዛ በእንደዛ የራሴን ስራ ለመጀመር ብዬ ብዙ አስብ ነበር፣ ብዙ ሮጥ ነበር፣ ብዙ ፈልግ ነበር። እንዳጋጣሚ የሰንሻይን ያለው ካፌ በወቅቱ እሱን ገዝቼ ቢዝነሱን ገዝቼ ነው የገባሁት። ይህን ይመስላል ወደ ቢዝነሱ የገባሁበት። አሁን በዛው በካፌው ንግድ ስራ ላይ ተሰማርተህ ትገኛለህ። እንደዚሁ በሰሞነኛ ሆኖ ካፌው ሜልበርን ውስጥ ካሉ አስራ አምስት የተለያዩ የካፌና የቤከሪ እንደዚሁ የንግድ ተቋማት ጋር አንዱ ተመራጭ ሆነዋል፣ ከአስራ አምስት የመጨረሻ ለፋይናል ያለፉ የንግድ ተቋሞች ውስጥ። ለዛ ስንዴ በቃ እግዚአብሔር ነው። አሁን በብዙ ነገር የእጅን ስራ የሚባርከው እግዚአብሔር ነው፣ በቅንነትና በንጽህና ከተሰራ እንዲሁም ደግሞ ሰው ጥረት ካለው የተማርኩትን ነገር ቢኖር ሰው ያሰበውን ቦታ መድረስ ይችላልና፣ ለዛ የደረስኩበት በመጀመሪያ እግዚአብሔር ፌቨር አረገልኝ፣ እግዚአብሔር ፌቨር ሰራልኝ ነው የምለው። በሁለተኛ የምንሰራቸው ስራዎች እዛ ቦታ ላይ ያለውን ነገር እንደ ሀገር የሀገራችን ቡና ነው የምንሸጠው። እንደ ኢትዮጵያዊ ኢትዮጵያዊ በጣም የሚገርም ነገር አለን። በጣም ደስ የሚል የሚያኮራ ሰውም ላይ ዝኸው ወጥተ የማታፍርበት ባህሎች ያለን ማህበረሰቦች ነን። ኢትዮጵያዊ ስንባል ብዙ ነገር አለን። አብዛኛው ያለንን ነገር ብዙ የምናውቅ አይመስለኝም። ቡናችን በጣም የሚገርም ቡና ነው። የኢትዮጵያ ሲዳሞ ቡና፣ የእርጋ ጨፌ ቡና እንዲሁም ደግሞ የምግባችን የተለያዩ ምግባችን ያለውን ነገር በጣም በብዙ ተወዳጅ የሆነ ነገር ግን መስራት ያለብንን ያህል ያልሰራንበት ነገር እንዳለ ነው የሚታወቀኝ። አሁንም እዚህ ምድር ላይም ሌሎችም ሀገር በጣም መሰራት የሚገባን ነገር ቢኖር ጥራታችንም ጠብቀን የቤቱን ውበት ሴታፓችንን ጠብቀን ብንሰራበት በጣም የሚገርም ባህላዊ ምግቦቻችንና ባህላዊ ትራዲሽናል ኮፊያችን የሚገርም ነውና፣ እኔ በሱ ነው አብዛኛው ነገር ምንድነው፣ ለሌላውም ትምህርት ይሆናል ብዬ በዚህ የማስተላልፈው ሰው ቢዝነስ ለመክፈት ወይንም ብር ብቻ ለማግኘት አይስራ እዛ ቦታ ላይ ያለውን ነገር ለአይምሮ ደስ የሚል ለሰውም ለትውልድም ደስ የሚል ኮሚኒቲውን የሚጠቅም ለኮሚኒ ሀገሩም ደግሞ የሚያስጠራ መሆን አለበት ብዬ አምናለሁ እና እዛ ጋር የኢትዮጵያ ኮፊ ሲባል፣ የኢትዮጵያ ሬስቶራንት ሲባል እዚ ጋ ሀገራችን ነው። እዚ ጋ የሚመጡት ሰዎች ነገር ነው ሀገራችንን በትንሹ ሊስሉት የሚችሉትና በእነሱ ላይ ያለውም ነገር ነው። ብዙ ለሀገራችንም ገጽታ ብዙ ነገር መስራት የምንችለው ነገር እና ሌላ ኦን ታይም ያለውን ነገር እኛ ሎንግ አወር ነው የምንሰራው። በሰዓታችን አገኘንም አጣንም በዛ ሰዓት አገኘን ብለን አንዘጋውም፣ አጣንም ብለንም አንዘጋውም እና ሰዓታችን የተመደበለት ሰዓት አለ። በዛ ሰዓት ያለውን ነገር ሁሉ እንሰራለን። ሌላኛው ነገሮች ምንድን ነው ቤቱ በጣም ሰው ሁሉ የሚያመሰግነው ፊል ሆም፣ ይላሉ ብዙ ነጭ መጥቶ በጣም ደስ ይላቸዋል። ለመውጣት እንኳን እስከሚያቀታቸው ድረስ ይቆያሉ እና እዚህ ስንመጣ የሚሰማን ስሜት በጣም ደስ ይለናል ይላሉ። እና ይህም የምንሰጠው አንዳንድ ካስተመር ሰርቪስ ነው። በብዙ ነገር እሱ ላይ ብዙ እየሰራንበት ያለውን ነገር ነው። ከንደገናም ደግሞ የምግባችን ጥራት ና እኛ ገንዘብ ለማትረፍ ብቻ አይደለም እና ለኛ የማይሆነው ነገር ለሰዎች እንዳይወጣ አናደርግም በፍጹም እና ይህንን በብዙ እንትን ብለናል። እንግዲህ እኛ ሳናውቀው ነው እዚህ ውስጥ አስራ አምስቱ ውስጥ ስንገባ ለአስራ አምስቱ ውስጥም ለመግባት ይህም ብለን አይደለም ምንሰራው ራሱ ስራው ራሱ ነው ያወጣን እኛ ባልመንናቀው ሁኔታ በምንም። እንግዲህ ብዙ ጊዜ መጥተው፣ ብዙ ጊዜ ተመግበው፣ ብዙ ጊዜ ቴስት አርገው፣ ብዙ ጊዜ አይተው ነው እነዚህ ደግሞ የሚባሉት ያው እንደምታውቀው ትልቅ ሚዲያዎች ናቸው። ዝም ብሎም ዝርዝር የሚሰጡ አይደሉም እና ይህንን በብዙ ፈተና እኛም በማናውቀው ሁኔታ እንግዲህ ቴስት አድርገውን ለዚህ ነገር ነው ያለፍ ነው። ሜልበርን እንግዲህ የሚታዩት በጣም ትልቅ የኮፊ ኢንዱስትሪ በጣም ትልቅ ነው ሜልበርን ውስጥ። ከእንደገና አውስትራሊያዊ ኮፊ በጣም ያውቃል በደንብ ነው የሚጠጡት በደንብ ነው የሚያውቁትና ከዚህ ሁሉ ሬስቶራንቶችና ካፌ በአስራ አምስተኛ ደረጃ እጩ መሆን በጣም ትልቅ ነገር ነው ያስ እውነት ነው። በድጋሚ እንኳን ደስ አለ አንተንም፣ ሁላችሁንም በዛ በጎጆ ካፌ ውስጥ ያላችሁት በሙሉ እንዳነሳ ሆነው ይሄ የባህል አምባሳደርነትም ሚና ጭምር ነውና፣ በውይይታችን ውስጥ በተለይ ግለ ህይወት ትረካ ውስጥ በተደጋጋሚ ኢትዮጵያና ኢትዮጵያዊነትን አንስተሃል። ኢትዮጵያዊነት መሸርሸር ላይ ባለበት ወቅት ጸንቶ በኢትዮጵያዊነት ላይ መቆም አንድ ለሀገርም ባለአደራ ጠባቂነት ነው ውለታም ሆኖም ነው የዜግነት ግዴታም ነው። ሆኖም መስመር የሳቱባቸው ነገሮች አሉ። ግን የኢትዮጵያዊነት በራሱ ኬንያ እስር ቤት ውስጥ ባልነበርክበት ጊዜ በኢትዮጵያዊነት ብቻ ራሱ አንድ የተለየ መለያ ሆኖ ከስር ለማውጣትም አብቅተዋል። በእርግጥ ለስርም ዳርገዋል። የባዕድ አገር ላይ በመሆን እዚህም ስትመጣ የኢትዮጵያ ስደተኛ በሚል ነው። አሁንም ድረስ በኢትዮጵያ ሬስቶራንት ስም ለዚህ ክብርና ሞገስ መብቃትም ይችልሃል። የኢትዮጵያን ውለታ እስካሁን ድረስ አልረሳም። ለምን እንግዲህ እግዚአብሔር ሲፈጥረን እግዚአብሔር እዛ ምድር እንደ ምርጫ አርጎ እዛ ምድር እንድንወጣ ከዛ እንድንፈጠር እግዚአብሔር አድርጎናል። ና እግዚአብሔር በጣም ስለሚወደን ነው ብዬ ነው እኔ ማም ነው። እዚህ ቦታ ላይ በጣም ኢትዮጵያዊ ሲባል ብዙ ነገር ያካተተ ብዙ ነገር ነገር ያለው ነው። ና እግዚአብሔር የሚፈራ አባቶች የነበሩን፣ አሁንም ያሉን ብዙ ነገር ለብዙ ለአፍሪካ ምሳሌ የሆኑ እንዲሁም ደግሞ ለአፍሪካ መነሳትና ለአፍሪካም ቀንድ የሆነች አገር ናትና፣ ለዚህም ነው ብዙ ወጀባና ብዙ ነገር የማይገባውን ነገር ሁሉ እንድትገባ የሚደረገውም ይህንን ነው። አፍሪካ ኢትዮጵያ ስትነሳ አፍሪካ ትነሳለች፣ ኢትዮጵያ ስትወድቅ አፍሪካ ትወድቃለች። እና ብዙዎቹም ራሱ ኢትዮጵያዊ የሆነው የመጀመሪያው እንግዲህ ከአፍሪካ እንግዲህ የአየር መንገዳችን ነው የአፍሪካን ስም ያስጠራ። የመጀመሪያ ፓይለትም ከአፍሪካ የነበረ እና ብዙ ታሪክ ያለን ሰዎች ነን። አንዳንዴ ወደቀ በቃ ተብሎ የሚረሳ ነገር አይደለም። አሁንም በመንገዳገድ ላይ ያለች፣ ወደ ልማትም ወደ ከፍታም ለመውጣት የምትጥርበት ጊዜ ነው ብዬ ነው ማምነው። የማየውም ነገር ይሄ ነው። እኔ ተስፋ አለኝ በኢትዮጵያ እግዚአብሔርም ደግሞ የተናገረላት አለ። እጆቿን ወደ እግዚአብሔር ታነሳለች። ይችላል እንግዲህ ኢትዮጵያ በብዙ ቦታ ላይ የተጠቀሰች ናት። ብዙ ነገር ከኢትዮጵያ እንደሚጠበቅ አውቃለሁ። ኢትዮጵያዊነቴ በጣም ጎላ አርጌ አያለው። ከምንም በላይ ማለት ችግሯን ብቻ ሳይሆን ከእሷ ተምረናል፣ በልተናል፣ ጠጥተናል፣ አድገናል። ለዚህም የመድረሳችንም ትልቁ ውለቷ ነውና በቻልነው መጠን ሰው ሁሉ ያለውን ነገር ቢተባበር፣ ያለውን ነገር እውቀቱን ሼር ቢያድርግ፣ እግዚአብሔር የሰጠውን ነገር ኃላፊነትን እንዲወጣ በዚሁ ላይ ለሌሎቹም ጥሪ አቀርባለሁና ህዝቦቻችን በብዙ በመቻቻል፣ በብዙ በመረዳዳት፣ በብዙ በመተቃቀፍ ያለ ህዝብ ነውና ብዙ ባህል ያለን ሰዎች ነን። ኢትዮጵያ እንግዲህ የብዙዎቹን ነገሮች በዓለም ላይ የምናያቸው በአንድ ኢትዮጵያ ምድር የምናያቸው ነገሮች አሉ። ለምሳሌ እዚህ የተለያዩ ሀገሮች ብንሄድ ሴም አይነት የሆነ ነገር ነው የምናየው። የተለያዩ ነገሮች አናይም። የተለያየ ካልቸር አናይም። አንድ አይነት ሾፕ ነው የምናየው። አንድ አይነት ሬስቶራንት ነው የምናየው። ኢትዮጵያ ግን ብትሄድ ብታየው፣ በየክልሉ ብንዞር የክልሉ ላይ ራሱ ላይ ያለው ውበት ነው ያለው። የተለያየ ያኗኗር ዘቤ ያነጋገር ዘቤ፣ የአመጋገብ ዘቤ ያለውን ነገሮች ሁሉ በጣም ልዩ የሆነ ነገር ውስጥ በአንድ ቦታ ኢትዮጵያ ብቻ ፍላይ አርገ የሚታዩ ነገሮች አሉ። እኛ የጎደለን አሁን የጎደለን ነገር ቢኖር ምንድነው ሰላማችን ነው። ሰላማችን ማጣት በየእርስ በርስ በተለይ ወሰኑ ሰዎች አማካኝነት የሚፈጠረው ችግርና ትውልድ የሚያልቅበትን ነገር ይሄ በጣም ያሳዝነኛል። ውስጥ የሚነከዋለን እና የማይገባ እርስ በርስ የምንጨራረስበትን ነገር ይሄ በጣም ወደኋላ የጎተተንና በወደኋላ የያዝን ነገር ይሄ ነው እና ግን አላ እኔ በጣም አገሬን በጣም እወዳለሁ። በቻልኩት መጠን ደግሞ አገሬን ከፍታ ላይ እግዚአብሔር ያሳየኛል ብዬ ተስፋ አድርጋለሁ። እውነት ነው። የኢትዮጵያ መላክ ሁልጊዜም እንደዛ ደራሽ ነው። ሌላው በዚሁ ብቻ ሳይሆን አንዱ በተለያዩ በንግድም ሆነ በሰፈራው ህይወት መባረክ ብቻ ሳይሆን እንደዚሁ በሜልበርን የጻት ወንጌላዊ ቤተ ክርስቲያን እንደዚሁ በአገልጋይነትም የተለየ ህንጻ ግንባታ ስራም ላይ እንደዚሁ ራሱን የቻለ ሚኒያ ነበረህ የመንፈሳዊ ህይወት ከዚህ ከአዲሱ የጻት ቤተ ክርስቲያን ግንባታ እና ምረቃ ጋር ተያይዞስ ያ ተፈጽሞ ወደ ዳር ደርሶ ግብ ላይ ሆኖ በማየትስ ምን ይሰማሃል? መንፈሳዊ ህይወት ስላንተ ምን ማለት ነው? ቴንክ ዩ ካስሽ ይሄ ትልቁ ነገር ነው። በዚህ ምድር ላይ ትልቁን ነገር ሰራሁኝ እግዚአብሔር በእኔ አደረገ። እንዲሁም እግዚአብሔር ከኔ ጋር አብሮ ከነበሩት ወንድሞቼ፣ እህቶቼ እንዲሁም ከዘጸሀት አመራርም ጋር እንዲሁም ህዝብ ጋር እግዚአብሔር ትልቅ ይሰራልንና ትልቅ አሻራ በዚህ ምድር ላይ እንድንጥል ያደረገን እግዚአብሔር በጣም አመሰግናለሁ። ይሄ ነገር ነው ትልቁን በዚህ ምድር ላይ ኔ አረግኩት ና ሰራሁት የምለው አንዳንዱ ነገሮች ምድራዊ ነገሮች ናቸው፣ ያልቃሉ፣ ይሄዳሉ፣ ይቆማሉ። ምንም ይዘ ነው የምንሄደው ነገር ምንም ነገር የለም። እና የሚቀረው የምንሰራው ለትውልድ የምንሰራው ና ለእግዚአብሔር የምናድርገው ነገር ነው። ከእኛ ጋር ተከትሎን ሊሄድ የሚችለው በዚህ ያለው ህንጻ ሂደት ላይ ብዙ ጣውረዶች ነበሩት ይሄ በሁለት አመት በሶስት አመት የተጀመረ ነገር ሳይሆን ኦልሞስት ቤተ ክርስቲያኑ በሀሳብ ውስጥ እንዲያዘችው እንዲሁም ይሄ ነገር ለማድረግ የተሞከረው ኦልሞስት ዘጠኝ አመት አስር አመት የሚሆን ሂደቶች ነበሩት። በዛ ውስጥ ሁሉ ነበርኩኝ። እኔ እንደ መሪም ሆኜ እዛ የህንጻው ቲም እሱን ለማካሄድ ብዙ ሞክሬ ነበር። ሄደናል፣ የተወሰነ መንገድም ሄደን ነገሩ አልተሳካም። ከእንደገና ያ ነገር እንደ አዲስ ተዋቅሮ አዲስ እንግዲህ አመራሮች መጥተው ከእንደገና ይዘንበት የሄድን ነገር ነበር። ና ይሄ ሂደት በጣም ከባድ ሂደት ነበር። ህዝቡ በጣም የሚገርም ህዝብ ነው። ና የዘጻት ህዝብ በዚሁ አጋጣሚ በጣም ላመሰግን ወዳለው በጣም የሚገርም የእግዚአብሔር ህዝቦች ናቸው እና የሰጠናቸው ኃላፊነት በሰጠን በቆምንበት ጊዜ ሁሉ ሳሳፍሩን አድርጉ የምንላቸውን ነገር ሁሉ እያደረጉ እግዚአብሔር አድርሶን ለዚህ በግተናል። ካስች የወደፊት ውጥንስ ምንድን ነው? እድሜ ጠግበ በምትቆይበት ጊዜ በመጨረሻ ላይ የረፍት ጊዜህን የጡረታ ዘመንህን ወዴት ለማሳለፍ ነው ውጥን ወይም ምኞትህ በሁለተኛ ሀገር አውስትራሊያ ወይስ በትውልድ ሀገር ኢትዮጵያ ወይስ ሌላ ቦታ? ቴንኪዩ ካስ ካስሽ እኔ አሁን እኔ መጀመሪያም ባለቤቴ ለጮኝነት ስጠይቃት እንዲሁም ለትዳር ስጠይቃት ያልኳት ነገር አንድ ነገር ነው። አሁንም እሷ ስለምሰማው ደስ ይለኛል። ና መጀመሪያ ፈቃደኛ ከሆንሽ አብረን የምንኖር ከሆነ እኔ አገሬ ላይ ነው መኖር የምፈልገው እና የአንቺስ ሀሳብ ምንድን ነው በዚህ ላይ ይህን ማወቅ አለብኝ አልኳት፣ እና የዛኔም እኔም ሀገሬን እኮ ወዳለው እኔም እዛ ነው መሄድ የምፈልገው አለችኝ። ና አንዱም ስምምነታችን በዚህ ነው የሚቀጥለው። ና እግዚአብሔር ይመስገን፣ አሁን እኔ የአራት ልጆች አባት ነኝ። እዚህ ምድር ላይ ለእህቴ የምላት አለሁ። ሁሌም እንግዲህ እዚህ ያለውን ነገር አንቺ ራን ታረጊ ያለሽ፣ እኔ እዛ መሆን ነው የምፈልገው እላለሁ ና በዚሁ ላይ ባለቤቴም ቤተሰቦቼም ሶሪ ካስች ማመስገን እፈልጋለሁ የኔ ብቻ ውጤት አይደለም። ባይገርም እዛ ላይ ያሉት ዴ ቱ ዴ ያሉ ካስተመሮች አሉ ካስተመሪዎቼም አላቸውም ወንድሞቼ ና እህቶቼ ናቸው ና በየጊዜው ለአስራ ምናምን አመት ኦን በጊዜው በሰአቱ የሚገኙ የሚኖሩ ከእንደገና የጎደለው ነገር የሚሞሉ እኔ ኖርኩም አንኖርኩም በብዙ ነገር የሚያግዙኝ አሉ ወንድሞች ና እህቶች እና እነሱም ምስጋናዬን አደርሳለሁ። በዚሁ አጋጣሚ የሁላችንም ይሄ ውጤት ነው የእኔ ብቻ አይደለም፣ የሁሉም በቃ። ላመሰግን እፈልጋለሁ። እንዲሁም ካውንስሉም፣ ማርቢኖንግ ሲቲ ካውንስል፣ ብሪምባንክ ሲቲ ካውንስል በብዙ ነገር ያለውን ነገሮች ብዙ ነገር ይረዱኛል ብዙ ነገሮች እንዳስ እንድሰራም እነሱም የረዱኝ ነገር አለ ና ሌላ አገሬ ላይ መስራት እፈልጋለሁ። ያለውን ነገር ለአገሬ እኔ ለራሴ የአሁን እንትን አይደለም የሀገራችን ችግር የሚቀረፈው ነገሮቹ በማውራት ሁኔታዎች እንትን ማለስ ሳይሆን እኔ እንደው እግዚአብሔር ረድቶኝ አስር ቤተሰብ እዛ እኔ የሆነ ነገር ከፍቼ እነሱን ቢተዳደሩ ደሞስ ጥሩ ደሞዝ ከፍያቸው ሰራተኛ እንትን ቀጥረው ልጆቻቸው ቢያስተምሩ ራሳቸው ሰርቶ ቢገቡ አንድ የሀገራዊ ግዴታ ተወጥቼ ያለሁ ብዬ ነው የምገምተው። ና አሁን ኢትዮጵያ ለእኔ ምን ታደርግልኝ አለች ሳይሆን እኔ ለኢትዮጵያ ምን አድርጋለው፣ እኔ ለኢትዮጵያ ሕዝብ ምን አድርጋለው የሚለውን ሁሉም ሰው የውጭ ተሞክሮ ያለውን ነገር እውቀት አለው፣ በእውቀት ቢዝነስ ያደርጋለው፣ በቢዝነስ የተለያየ ነገር ያለውን፣ በተለያየ ነገር አገሩ ላይ ኢንቨስት ሲያደርግ ለማግኘት ሳይሆን ሕዝቡንም ለመጥቀም የዚህ የምናየው ደስ የሚለን ነገር አገራችን ላይ ቢሆን ብናየው ይሄ አንዱ የሀገራችን ችግር ቀረፍን ማለት ነው። እና ሁሉም ሰው በዚህ ላይ ቢተባበር ችግሩን በጣም ቀለል እናድርጋለን። እና አገሬ ላይ መሆን ለወደፊቱ ማረፊያዬ፣ ለወደፊቱ እንግዲህ ኖርበታለሁ ብዬ ብዬን ማስበው እንግዲህ ከአሁኑም አንዳንድ ነገር ጀምራለሁ ብዬ አስባለሁ። ወደ አገሬ ላይ ነው ማስበው። ወደ ሀገር ቤት የመመለሱ ጥሮታ ጊዜ ማረፊያ ብቻ ሳይሆን ከቶውንም ለሕዝብ እንደገና በአገልጋይነት ለሕዝብ ትድግና ለመቸርም ጭምር የታሰበ ከዛም በላይ እንደዚሁ አንተና በባለቤት ኬና መካከል የፍቅር ቃል ኪዳንም ጭምር ሆኖ ያለ ነውና ቃል ኪዳኑ እውን ሆኖ ረግቶ በሀገረ ኢትዮጵያ ላይ ከእናንተም አልፎ በረከታችሁ ለሌሎች እንዲደርስ መኞታችን ነው። ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ የስፔስ ሬዲዮ ለሰጣችሁኝ እድል። በድጋሚ በብዙ ነገር እየጣራችሁ የሀገራችሁን ነገር አስቀድማችሁ በብዙ ነገር እየሰራችሁ ስለሆነ በርቱ፣ እግዚአብሔር ብርታቱን ይስጣችሁና አይዟችሁ፣ ጠንክሩ። አመሰግናለሁ። ካስ ከማህበረሰብ ለማህበረሰብ ማህበረሰብ